በአውሮፓ የዘመን አቆጣጠር የ2014 ዓመተ ምሕረቱ ያለፈው ዓመት ማለት ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዓለም የሰብአዊ መብቶች አያያዝ ግምገማ ሪፖርት በዓለም ላይ የአሸባሪ ቡድኖችን መነሳት፣ የግጭቶችን መጨመር፣ ሙስናና የመጥፎ አስተዳደር መንሰራፋት የደቀናቸው ችግሮች ላይ ያተኩራል። የአሜሪካ ድምፅ ራዲዮ ዘጋቢ ሜሪ አሊስ ሳሊናስ በየዓመቱ በአሜሪካ ውጭ ጉዳይ መስሪያ ቤት ተጠናቅሮ ስለሚወጣው የሰብአዊ መብቶች ሪፖርት ዘገባ አድርሳናለች። ትዝታ በላቸው ታቀርበዋለች። ራሱን እስላማዊ መንግስት ብሎ የሚጠራው አይነት ነውጠኛ ቡድን መነሳሳት፣ እንደ ግብጽ ያሉ መንግስታት ተቃዋሚዎቻቸው ላይ ጥብቅ የቁጥጥር እርምጃ መውሰድ እናም በምስራቃዊ ዩክሬን የሚካሄደው ዓይነት የእርስ በርስ ግጭት መጨመር ሁለት ሺህ አስራ አራትን የሰብዓዊ መብት አያያዝ ያዘቀጠበት ዓመት አድርጎታል ብለዋል። ዘገባውን ይፋ ያደረጉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ይህ ሪፖርት የሚያስተላልፈው ዋናው መልዕክት ዜጎች የሚገባቸውን መብቶቻቸውንና ነፃነታቸውን ሙሉ በሙሉ ሲጎናጸፉ ለሀገሮች እጅጉን እንደሚበጃቸው ነው። በመካከለኛው ምስራቅ ሪፖርቱ አሰቃቂ ወንጀሎችን በመፈጸም እስላማዊ መንግስትና ሌሎች አክራሪ ቡድኖችን ይከሳል። በኢራቅና በሶሪያ በሚሊዮኖች የሚቆጠሩ ዜጎችን በማፈናቀልና ሰብአዊ ቀውስ በመፍጠር ይኮንናቸዋል። በአፍሪካ እንደ አልሸባብ እና ቦኮ ሐራም ያሉ ቡድኖች መፈጠር ምክንያቱ የባለሥልጣናት በስልጣን መባለግ እና መጥፎ አስተዳደር መሆኑን እንደ ምክንያት ጠቅሰዋል ኬሪ ህዝብ በመንግስት ላይ እምነት ሲያጣ ሁልጊዜም ሌሎች ጎጂ የሆኑ ኃይሎች ያን ክፍተት ለመሙላት ይሞክራሉ። በአውሮፓ ሩሲያ በመገናኛ ብዙኃን በሲቪል ማህበረሰቡና በሚቃወሟት ዜጎች ላይ ቁጥጥሯን እንዳጠበቀች በኢሲያ ቻይና፣ እና ታይላንድ የሲቪል መብትን እንደሚረግጡ፣ በላቲን አሜሪካ ቬኔዙዌላ መንግስትን የሚተቹትን በማሰር እና በማዋከብ በሪፖርቱ ተጠቅሰዋል። ሌሎች እንደ ኢትዮጵያ፣ ኤርትራ፣ ኢራን እና ሳዑዲ አረቢያ ያሉ መንግስታት ጋዜጠኞችን፣ ጦማሪያን እና በሰላማዊ መንገድ ሂስ የሚሰነዝሩባቸው ዜጎችን ያሳድዳሉ ብለዋል። ዓመታዊው የአሜሪካ ሰብአዊ መብት ሪፖርት ለፖለቲካ ለውጥ የሚታገሉ የሲቪል ማህበረሰብ ላይ የሚደርሰው ጥቃት አሳሳቢ ሲሆን፣ በሌላ በኩል ደግሞ ክስተቱ እድገትን ያሳያል ይላሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ረዳት ሚኒስትር ቶም ማልዌኒስኪ ብዙ አምባገነን መንግስታትን ሊያሰጋና እንቅልፍም በእጅጉ ሊነሳ ይችላል። እንደ ሩሲያ፣ ቻይና፣ አዘርባይጃን ኢትዮጵያና የመሳሰሉት መንግስታት ሲቪል ማኅበረሰቦችን የሚጫኑበት አንዱ ምክንያት እነሱ የሚያካሂዷቸው እንቅስቃሴዎች በዓለም ዙሪያ ለዲሞክራሲያዊ መብቶች መከበር እጅግ በጣም ውጤታማ ሆነው በመገኘታቸው ነው። ውጭ ጉዳይ ሚኒስትር ኬሪ ዩናይትድ ስቴትስ ባለፈው ዓመት አካሪ ነውጠኞች ችግር እንደደቀኑባት አምነዋል። የዓለም አቀፍ የሰብአዊ መብት ድርጅት ሂውመን ራይትስ ዋች የዋሽንግተን ቢሮ ኃላፊ ሳራ ማርጎን የሰብአዊ መብት ሪፖርቱ ክብደት ያላቸው ጭብጦችን አንስቷል ብለዋል ሀቀኛ ግምገማ በመሆኑ በውጭ ያሉ ተዋንያን የመንግስታት ባለስልጣናትን ጭምር የሚያወጧቸውን ፖሊሲዎች ለመመርመር እና ራሳቸውን ለተጠያቂነት ለማስገዛት እንደ ትልቅ መለኪያ ወይም ሚዛን አድርገው ሊጠቀሙበት ይችላሉ። በመጨረሻም ውጭ ጉዳይ ሚኒስትር ኬሪ አንዳንድ በመብት አፈና የሚሰቃዩ የዓለም አካባቢዎች ወደፊት መሻሻል እንደሚታይባቸው ተስፋ አስተጋብተዋል። አድማጮች፣ ይህ የውጭ ጉዳይ ሚኒስትር ያወጣው አመታዊ ዘገባ በኢትዮጵያ እና በኤርትራ ላይም የቀረባለ። ያንን በሚቀጥለው ሳምንት እናቀርባለን።